of America በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ የሚገኙ ያሏቸውን እስረኞች ለማሰብ በትናንትናው ዕለት በማኅበራዊ ሚዲያ ላይ ያካሄዱት የአንድ ቀን ዘመቻ እየተሳካ እንደነበር አስተባባሪዎቹ ገልጸዋል። እስረኞችን ለማስታወስ በተካሄደው የኢንተርኔት ላይ ዘመቻ የተነሱት ታሪኮች የኔም ልጅ ታሪክ ነው ያሉን ደግሞ በቂሊንጦ ማረሚያ ቤት እስር ላይ የነበረ ልጃቸው እስር ቤት ውስጥ ተደብድቦ መሞቱን የገለጹ አባት ናቸው። የኢትዮጵያ የሰብአዊ መብት ኮሚሽን የሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ በእስር ቤቶችና በፖሊስ ጣቢያዎች ላይ የተደረገው የክትትል ሪፖርት በቅርቡ ይፋ እንደሚደረግ ተናግረዋል። ዝርዝሩን ጽዮን ግርማ ይዛለች። በነገረ ኢትዮጵያ የቀድሞ አዘጋጅና የፍርድ ቤት ጉዳዮችን ተከታትሎ በሚዘግበው ጋዜጠኛ ጌታቸው ሽፈራው ሀሳብ አመንጭነት በትላንትና እለት በማህበራዊ ሚዲያ ላይ የህሊና እስረኞችን የማሰብ ዘመቻ በሚለው ቅስቀሳ የብዙ እስረኞች የእስር ምክንያትና በእስር ቤት ውስጥ የሚያጋጥሟቸው የሰብአዊ መብት ጥሰት ነው የተባሉ ጽሁፎች ቀርበዋል። እስረኞቹ ከሚገኙባቸው ማረሚያ ቤቶች የጻፏቸው ጽሁፎች፣ ለፍርድ ቤት ያቀረቧቸው አቤቱታዎች፣ ስለ ነሱ የተሰጡ ቃለ ምልልሶችም ተካተው ነበር። ታዋቂ የፖለቲካ ፓርቲ መሪዎች፣ ጋዜጠኞች፣ ጸሐፊዎች፣ ጄኔራሎች፣ የሃይማኖት አባቶች በአማራ እና በኦሮሚያ ክልል በነበሩ የተቃውሞ እንቅስቃሴ ላይ ተሳትፈዋል በሚል የተከሰሱ ሰዎች ታውሰዋል። እነ ዶክተር መረራ ጉዲና፣ አቶ በቀለ ገርባ፣ አቶ አንዳርጋቸው ጽጌ፣ ጋዜጠኛ እስክንድር ነጋ፣ አቶ አንዱ አለም አራጌ፣ ጋዜጠኛ ውብ ሸታዬና ሌሎችም ከዚህ ቀደም ስማቸው ሲነሱ የነበሩ እስረኞች ታውሰዋል። በተጨማሪም አስተባባሪዎቹ እንዳሉት ስማቸው ተለይቶ የሚታወቅ ከአምስት መቶ በላይ እስረኞች ስም ዝርዝር ይፋ ሆኗል። ከ1500 በላይ የሚሆኑ እስረኞች ደግሞ በቀጠሮ እየተመላለሱ እንደሆነ በማስታወሻ ዘመቻው ላይ ተነስቷል። በዚህ ዘመቻ ላይ ጎልተው ከተሰሙት ነገሮች መካከል እስረኞቹ በማረሚያ ቤት በምርመራ ላይ ተፈጽሞባቸዋል የተባለ የሰብአዊ መብት ጥሰት አሰቃቂ ድብደባ ወይም ቶርቸር ነው። በዚህም በማረሚያ ቤት እያሉ ህይወታቸው አልፏል የተባለ ሰባት ሰዎች ስም ዝርዝራቸው ወጥቷል። ተስፋሁን ጨመዳ፣ ኒሞና ጥላሁን፣ ሙባረክ ይመር አየለ በየነ፣ አብደታ አላንሳ፣ አርማዬ ዋቆ፣ መሐመድ ጫኔ ስማቸው ከተጠቀሱት መካከል ናቸው። ከእነዚህ መካከል አንዱ አቶ አርማዬ ዋቄ የተባለን ሟች እስረኛ አባት አግኝቼ ያነጋገርኳቸው ሲሆን ነዋሪነታቸው በአዲስ አበባ በኮልፌ ቀራኒዮ ክፍለ ከተማ ሲሆን ልጃቸው አርማዬ ከእርሳቸው ጋር የቧንቧ ስራ የሚሰራ የ30 ዓመት ወጣት እንደነበረና ቴድሮስ ዋቄ የተባለ እስረኛ ወንድም እንደነበረው ገልጸዋል። ሁለቱም የታሰሩት በተለያየ ምክንያት እንደሆነ ጠቅሰው ምክንያቱንም አስረድተዋል። ሟቹ ግን በቂሊንጦ ማረሚያ ቤት ቃጠሎ ከተቃዋሚዎች ጋር አብረህ አቃጥልሃል በሚል ከ121 እስረኞች ጋር ተከሶ ፍርድ ቤት ሲመላለስ እንደነበርና በምርመራ ወቅት እንደተደበደበ ሕይወቱ ከማለፉ በፊት ሲነግራቸው እንደነበር ገልጸውልናል። በአጠቃላው እንደመታ ሰባ በጋዜጠኛ ሽፈራው ጌታቸው ሽፈራው ነው። ኢንተርቪውን ሲያደርገው ልክ በነዛ በተጠቀሱት ላይ የደረሰውም በኔን ልጅ ደርሶበታል። እኔ ላይ ማስሮ እንደገረፉት ሸዋሮቢትም ወስዶ እንደገረፉት ዝዋይም ናሴ ወር በናሴ ወር ሁለት ሺ ዘጠኝ ላይ ወስዶ እንደገረፉት በዛ የተነሳ በኋላ እንደውም ከሞተ በኋላ ባደረኩት ክትትል ዝዋይ በወሰዱት ወቅት በናሴ ወር ሁለት ሺ ዘጠኝ ዓመተ ምህረት ላይ ልቡን መቶ ልቡ አብጦ ህክምና ውሰዱኝ ወይን ለቤተሰቤ ንገሩልኝ ብሎ ብለምናቸው እንኳን ለእኛም እንዳልተናገሩና ልቡ ተመቶ በብረት ቦክስ ተመቶ ልቡ ውስጥ አብጦ እንደ ኢንፌክሽን እያበጠ እያበጠ እየሄደ ማደንዘዣ ይወጉት እንደነበረ እና እዛውም ላይ እስከሚሞት ድረስም እዛ ውስጥ ቀሌንቶ እስር ቤት ውስጥ እንደሚገረፍ፣ ይሄንን ያም የመታውም መጥቶት የገደለውም ደግሞ ስሙን ሁሉ ተከታትለን አንደኛውን አግኝተናል፣ አንደኛውን በማጣራት ላይ ነው ያለ ነው። አቶ ዋቂ አያይዘው አሟሟቱን በተመለከተ በገለልተኛ አካል እንዲጣራ ለከፍተኛ ፍርድ ቤት ሶስተኛ ምድብ ችሎት አመልክተው ጉዳዩን በመከታተል ላይ እንደሆኑም ተናግረዋል። ከአስተባባሪዎቹ አንዱ የሆነው የዞን ዘጠኝ የጡመራ መድረክ ጸሐፊና እርሱም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ በትላንቱ የኢንተርኔት እስረኞችን የማስታወስ ዘመቻ ማረሚያ ቤት ውስጥ ያለውን የመብት ጥሰት ምስል ያሳየ ነበር ብሎታል። ዘመቻው በጣም ስኬታማ ነበር ማለት ይቻላል። ምክንያቱም መጀመሪያ ከጀመርነውና እና ነገሩ በደንብ ልንገፋበት ካሰብነው ሰዎች ውጪ በጣም ብዙ ሰዎች ታክፎበታል። በማህበራዊ ሚዲያ ሰርክሎቻችን ውስጥ ቀሪ የፈለግነውን በጽ ወይም ና ማስታወስ የተባለውን ነገር ነገር በደንብ አንጸባርቋል ብለን ነው የደመደም ነው። እስረኞቹ በማረሚያ ቤት ይደርስብናል የሚሉትን በደል ለፍርድ ቤቱ በሚያቀርቡበት ጊዜ ፍርድ ቤቱ የኢትዮጵያ ሰብአዊ መብት ኮሚሽን እንዲያጣራ መርቶለት የ16 እስረኞችን ጉዳይ አጣርቶ መልስ ሰጥቷል። ይህም ሪፖርት በትላንትናው ዘመቻ ላይ ሲጠቀስ ቆይቷል። የኮሚሽኑ ሕዝብ ግንኙነት ዳይሬክተር አቶ ብርሃኑ አባዲ ይህን በተመለከተ ማብራሪያ እንዲሰጡን ጠይቄያቸው ነበር። ለፍርድ ቤት የቀረበው ለፍርድ ቤት ፍጆታ ብቻ ነው የሚውለው ካሉ በኋላ በአጠቃላይ ግን ለሰብአዊ መብት ጥሰት ተጋላጭ በሆኑ ማረሚያ ቤቶ ቶችና ፖሊስ ጣቢያዎች ላይ በየዓመቱ ክትትል አድርገው ሪፖርት እንደሚያወጡ ተናግረዋል። የዘንድሮን በተመለከተም በማረሚያ ቤቶችና በፖሊስ ጣቢያዎች ላይ ክትትል አካሂደናል። ያንን ያካሄድ ነው ክትትል መሰረት በማድረግ ሪፖርት ተዘጋጅተዋል። ሪፖርቱ ለሕዝብ ተወካዮች ምክር ቤት ይቀርባል። በቅርቡ በዚህ ፍር ወር መጀመሪያ አካባቢ ይቀርባል። ከዛ በኋላ ይፋ ከሆነ በኋላ ነው እኛ ስራ ቤት ስለዛ ጉዳይ አስተያየት መስጠት የምንችለው። ሪፖርቱን ካወጡ በኋላ ለሚዲያ ይፋ እንደሚያደርጉ አቶ ብርሃኑ ጨምረው ገልጸውልናል። የሟች አቶ አርማይ አባት አቶ ዋቄ ይህ ጉዳይ ሁሉንም ኢትዮጵያዊ ሊያሳስበው ይገባል ይላሉ። ልጅ ማለት ለእኔም ብቻ አይደለም። ልጅ ማለት ተምሮ ከወጣ አድጎ ለሀገር ለወገን የሚያኮራ ነው። ልጅ ማለት የሚገባውን ተምሮ የሚገባውን አውቆ አገሩን መርዳት ሲችል ልጄ ብቻ ሳይሆን እዛው የሚሰቃየው እንደ ዜጋ እንደ ኢትዮጵያዊነት ማለት ነው። እንደ ሰብአዊነት እንደ እግዚአብሔርን መንገድ የሀገሪቷ ሕግን ተከትሎ መፍረድ ሲቻል፣ መቅጣት ሲቻል ይህ ሰብአዊ የሆነ በተለያየ በገላቸው ላይ ሀይላንድ እያታሰረ እየተመቱ በሰው እጅ ላይ መሞት ማለት ነው። እነዛም የተፈጠሩ ከእናት ከአባት ነው። ወንድማላቸው እህት አላቸው እንደ ዜጋ እነሱም ላይ ከነገ የሚን እንደሚደርስ አይታወቅም። ግን እንደ ኢትዮጵያዊነት የሚሰማኝ እንደ ልጄን ብቻ አይደለም፣ እንደ ኢትዮጵያዊነት ነው ማየት ያለብን። የኔ ልጅ ብቻ አይደለም፣ እዛ ላይ የሞተ የኔ ልጅ ብቻ አይደለም የተሰዋ። ማንም ያጠፋል፣ ግን ሲያጠፋ የሰው ልጅ እግዚአብሔር ምን የሚያስቀድመው መጀመሪያ ምሕረትን ነው ሀገራችንም እንደ ህግ እንደ ሰብአዊነትን ምረትን ቢያስከትል ለወደፊቱ፣ በእኔ ይብቃ፣ በሌሎችም ደግሞ ሁለት ልጅ ሶስት ልጅ ያጡ በእነሱ ይብቃ ነው። እንደው ይሄን የኢትዮጵያ ህዝብ ይፍረደን ነው፣ ያለም ህዝብ ይፍረደን ነው እኛ የምንለው። የዘመቻው አስተባባሪዎች በአንድ ቀን ብቻ በወጡት ሪፖርቶች በጣም ብዙ አሰቃቂ የመብት ጥሰቶች እንደተፈጸሙ ተጽፏል፣ ተነግሯል። ይህ ደግሞ አሳሳቢ የመብት ጥሰት ነው ብለውታል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።